ሰሞኑን በደቡብ ምዕራብ ኦሮሚያ በጅማ ዞን በአሰንዳቦ ከተማና አካባቢዋ በተቀሰቀሰው አመፅ ምክንያት ለተፈናቀሉ ሰዎች እርዳታ ተጠይቋል። መንግስት ችግር ፈጣሪዎች በሕግ እንደሚቀጡ ፍንጭ ሰጥቷል። የወንጌላዊት ቤተ ክርስቲያን መሪ ችግሩን የፈጠሩት ከየት እንደመጡ የማይታወቁ አክራሪ ሙስሊሞች ናቸው አሉ ሲል መለስካቸው አምሀ ዝርዝሩም ከአዲስ አበባ ልኳል። አንድ ለኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ዋና ጽሕፈት ቤት የተጻፈ ደብዳቤ እንዳመለከተው ካለፈው ሳምንት አጋማሽ ጀምሮ በተቀሰቀሰው በዚህ ሁከት ምክንያት በስድስት የተለያዩ ስፍራዎች 3046 ተፈናቃዮች ተሰባስበዋል። ይህ ደብዳቤ እንደሚያረጋግጠው ከእነዚህ መካከል ስድስት መቶ ዘጠኙ የቤተሰብ ኃላፊዎች ናቸው። በተለይ አኩ በተባለው ስፍራ የተሰባሰቡት 2529 ተፈናቃዮች ጊዜያዊ መጠለያ እንኳን ስለሌላቸው ለከፍ አደጋ እንዳይጋለጡ በመጠቆም አሁንም ቢሆን በበሽታና በረሃብ እየተሰቃዩ እንደሆነ ይገልጻል። እርዳታም በአስቸኳይ እንዲደረግላቸው ደብዳቤው ይማጸናል። አጠቃላይ የችግሩን መንስኤ በተመለከተ የደረሱበትን እንዲያስረዱኝ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስን ፕሬዚዳንት ዶክተር ቄስ ዋክስዩ ሚዶሳን ጠይቄያቸው ነበረ። የቤተ ክርስቲያኒቱን ፕሬዚዳንት ወደ ምዕራብ ኢትዮጵያ ተጉዘው በስልክ ስላናገርኳቸው ስለ ድምፁ ጥራት አስቀድሜ ይቅርታ ጠይቃለሁ። በአብያተ ክርስቲያናት ህንፃዎች ላይ ብዙ ጉዳት ደርሰዋል እንደሚባለው እስካሁን ድረስ በአጠቃላይ ወደ አርባ አንድ የሚሆኑ አብያተ ክርስቲያናት ህንጻዎች እንደተቃጠሉ ጥቂት የሚሆኑ የግለሰቦች ቤቶችም ደግሞ ክርስቲያን ቤቶች እንደተቃጠሉ እና ሰዎች እንደተፈናቀሉ ነው የሚሰማው አሁን ዛሬ አንድ ቡድን ወደዛ ሄደዋል ከጅማማ አካባቢ ወደ የአካባቢው የተንቀሳቀሱ ጥቂት የሚሆኑ የእኛ ሰዎች አሉ የመካን ሰዎች ማለት ናቸው አዎ አዎ አዎ በእኛ በ ሌላ ቤተ ክርስቲያን መካነ ኢየሱስ በኩል እስካሁን እንግዲህ ብዙ ገና ያልደረሱ ሪፖርቶች አሉ። እስካሁን ደርሰዋል ከሚባለው ከአስራ አንድ በላይ የሚሆኑ አብያተ ክርስቲያናት እና ቁጥራቸው በሁል የማይታወቅ የስገት ጣቢያዎች እንደተቃጠሉና ሰዎችም እንደተፈናቀሉ ነው የሰማሁት። እንግዲህ ይሄ የወንጌላውያን መካነ ኢየሱስ ቤተክርስቲያን ብቻ የተመለከተው ቁጥር ነው ነው ቋንቋ እሱ ብቻ ነው። በአጠቃላይ ግን ወደ አርባ አንድ እንደሚደርስ ነው የሚነገረው። ምክንያቱም እንደሆነ የተነገሩት ነገር አለ። ምክንያቱ እንግዲህ በውል እስካሁን ድረስ የታወቀ ነገር የለም። እንግዲህ እንዲህ አይነቱ ነገር ከዚህ ቀደም ከሶስት አመት በፊት ተመሳሳይ ችግር እንደተከሰተ ይታወቃል ምናልባት ከዚያም ጋር የተያዘ ሊሆን ይችላል ነገር ግን መንግስትም ጉዳዩን እያጣራ ነው በዚህ አካባቢ የተሰማራውም የሃይማኖት መሪዎች የመደቡት ቡድን ጉዳዩን እያጣራ እየተከታተለ ነው ያለው ግን ይህንን ድርጊት የፈጸሙ ሀይሎች በትክክል ማንነታቸው ባይታወቅም ለእናንተ የደረሳችሁ የመጀመሪያ ደረጃ መረጃ አለ ወል በእኛ በኩል እንግዲህ ያው ወተው በቡድን ወጥተው ቤቶቹን እያቀጥሉ ያሉ እነማን እንደሆኑ የታወቀ ነገር ነው። ነገር ግን ከምን የተነሳ እንደሆነ በእኛ እነማናቸው እነማናቸው የታወቀ ነገር የለም። አካባቢው ያሉ አንዳንድ ጽንፈኞች የሙስሊም ህብረተሰብ መካከል ያሉ አሉ። ግን ያ በአጠቃላይ ሙስሊሙ ህብረተሰብ እንዲያደረገ ማለት አንችልም። ምክንያቱም በአንዳንድ አካባቢ እንደውም ሙስሊሙ ህብረተሰብ ከኛ ምዕመናን ጋር በመሆን አብያተ ክርስቲያናትን በሚሰሩበት ህንጻ በሚሰሩበት ጊዜ በመስባበር በጋራ በመቀባበልም አብሮ ሲኖሩ የነበሩ አሉ። እነዚህ ግን ከየት እንደወጡ እንደተነሱም የምናውቀው ነገር የለም። ነገር ግን እየተከታተል ነው ያለ ነው ጉዳዩ። እንግዲህ ወደፊት እየታየ ህዝቡ በሰላማዊ ሁኔታ እንደገና ወደ ቀዬውም ተመልሰው ሊኖር የሚችልበት ሁኔታ ላይ ለመስራት እንግዲህ ጥረት ይደረጋል። ትናንት ማታ መንግስት በኢትዮጵያ ቴሌቪዥን የምሽቱ የዜና እወጃ ላይ ለመጀመሪያ ጊዜ ስለ ሁኔታው ፍንጭ ሰጥቷል። በዜናው እንደተነገረው ጉዳት የደረሰባቸው የፕሮቴስታንት ቤተ ክርስቲያኖችና እምነት ተከታዮች እንደሆኑና አጥፊዎችንም ለህግ እንደሚያቀርባቸው አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ